የሰላም ሚኒስትር ደኤታ ወይዘሮ ፍሬ ዓለም ሽባባው ሶማሌ ክልልንና የድንበር አካባቢዎችን ጎብኝተዋል። በክልሉ ተጨማሪ ለይቶ ማቆያ እንዲዘጋጅ ጥያቄ የቀረበ ሲሆን እስካሁን ለኮሮና ቫይረስ የተጋለጡት ሀያ ሁለቱም ሰዎች በለይቶ ማቆያ ውስጥ ያሉ መሆናቸው ተገልጿል። የድንበር ጥበቃ እንዲጠናከርም ተጠይቋል። አዲስ ቸኮል ተጨማሪ አለው። ከአዲስ አበባ ቀጥሎ በርካታ የኮሮና ቫይረስ የሚገኝበትን የሶማሌ ክልልን በፌዴራል ስላም ሚኒስቴር ዴታ ወይዘሮ ፍሬ ዓለም ሸባባ የተመራ የፌዴራል አመራሮች ጎብኝተውታል። እስከ ዛሬ ሁለት ድረስ በሶማሌ ክልል 22 ግለሰቦች የኮሮና ቫይረስ የተገኘባቸው ሲሆን ሁሉም ከአጎራባች ሀገራት የመጡ ናቸው። ከሶማሌ ክልል ጋር የሚጎራበቱት ሀገራት ማለትም ሶማሊያ 1889፣ ጅቡቲ 1227፣ ኬንያ ደግሞ 700 ሰዎች እስከ ዛሬ ሁለት ድረስ የኮሮና ቫይረስ ተገኝቶባቸዋል። ይህንን ግምት ውስጥ በማስገባት የፌዴራል መንግስት አዲስ አበባ ላይ የነበረው ትኩረትን ወደ ድንበር አካባቢዎችን ማስፋቱን የክልሉ ጤና ቢሮ ይገልጻል። ድንበር አካባቢ የነበረው የኮሮና ስጋት ለመቀነስ ተጨማሪ ለይቶ ማቆያዎች ሊቋቋሙ በሚችሉበት ሁኔታ ላይ ውይይት መደረጉን እና የድንበር አካባቢዎች ላይ ሊደረግ የሚገባው ጥበቃ ይበልጥ መጠናከር እንዳለበት መስማማታቸውን የክልሉ የኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ገልጸዋል። ድንበር ጉብኝተዋል። የድንበር ላይ ያሉትን ችግሮች አይተዋል። ሊቀቡ የሚገባበት እንደዚያውም ሆኖ ከተማው ውጫሌ፣ ለምሳሌ የኢትዮጵያ ውጫሌና የሶማሊያ ውጫሌ አለች። ድንበራቸው ያው የተለየ ድንበም ሰው አንድ አይነት ነው። ያ በጣም ችግር ሆኗል። እሱን እሱን ተመለከቱ አጠቃላይ ሁኔታውን ነው ያዩት። ውይይት ተደርጎ ነበረ በዛ ዙሪያ መከላከያ ሰራዊት ደግሞ ለሀገሩ ልዩ ፖሊስ ድጋፍ እንዲሰጥ እና ድንበር አካባቢ ላይ ከውጫሌ በስተቀር ሌላው ድንበር የሚደረገው በሶማሌ ክልል ልዩ ሀይል ነው። ያ ደግሞ በቂ አይደለም ለመቆጣጠር ለመቆጣጠር የሚገባውን ሰው ወደ ኳራንቲን ለመውሰድ ሎጂስቲክ ችግር ሊኖር ይችላል። በዚህ በዚህ ዙሪያ ድጋፍ እንዲሰጡን ውይይት አድርገን ነበር የሶማሌ ክልል በለይቱ ማቆያ ያሉ ኢትዮጵያውያንን በመንከባከብ ረገድ የሚያስፈልጉ ወጪዎችን ክልሉ እየሸፈነ እንደሆነና ይህም የሚፈጥረውን ጫና ለመቀነስ የፌዴራል መንግስት ድጋፍ እንዲያደርግ መጠየቃቸውንም ወይዘሮ ሂቦ አክለዋል። በክልሉ እስካሁን ከለይቶ ማቆያ ውጪ የኮሮና ቫይረስ ያለበት ሰው አለመገኘቱን የሚገልጹት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ፣ ሆኖም በጅጅጋ ዩኒቨርሲቲ ለይቶ ማቆያ የሚገኙ የኮሮና ቫይረስ ያለባቸው ሰዎች ቁጥር መብዛት፣ በዩኒቨርሲቲ ውስጥም ስርጭቱ ሊኖር የሚችልበት እድል መኖሩን ሊያመላከት እንደሚችል ነው የሚገልጹት። በተቻለን አቅም ያው ያ እንዳይከሰት እየሞከርን ነው። ግን ሰዎችም ተባባሪ ስላልሆኑ፣ ያው ፋሲሊቲም ለዛ የተሰራ ስላልሆነ ያው አስቸጋሪ ነው ምክንያቱም ሽንት ቤት የጋራ ነው የሚጠቀሙት። አንዳንድ ቦታ ላይ ቤት ጥረት ሲኖርብን ለሁለት ነው ምን አስገባው። ግን ሰውን በማስተማር ሞብላይዝ በማድረግ ራሳቸው ጥንቃቄ እንዲያደርጉ አንድ ቦታ ከመሰባሰብ እንዲቆጠ ሁሉ እንዲያቆሙ እዚያ እየሰራ ነው ያለው። ስራ አለ ግን ክፍተቶችም አሉ ብለን የገመገመበት ሁኔታ ነው ያለው። የጅጅጋ ዩኒቨርሲቲ ለይቶ ማቆያ በቂ እንዳልሆነና ተጨማሪ ለይቶ ማቆያ ሊጨመር እንደሚገባ ከፌዴራል አመራሮች ጋር ተደርጎ በነበረ ውይይት መነሳቱን ዶክተሩ አስታውሰዋል። ዶክተሩ ዩሱፍ አጎራባሽ ሀገራት ላይ ያለው ከፍተኛ የሆነ የኮሮና ቫይረስ ስርጭት ወደ ሶማሌ ክልልም እንዳይዛምት እየሰሩ መሆናቸው ነው የሚገልጹት። አጠቃላይ የምርመራ አቅማችንን ለመጨመር ርስ ሌሎች አካባቢ አዲስ አበባ እየሄድንበት ነው ያለው። ቤት ለቤት ዝግጅት ጋ አልቋል። ወደ ሌሎች ከተማዎች ደግሞ ጀምረናል። ቀብሪ ዳሀር፣ ጎዲይ፣ በጋህቦር፣ ቀብሪ በያህና ቦታ ላይ ተጀምሯል። ሌሎች እነ ቦርደር ያሉት ከተሞችም ላይ ለመጀመር ወልሞስክ ነው ዝግጅት እየጨረስን ነው ያለው። አሁን ደግሞ የኢድ ጊዜ በመሆኑ ያው ከአንድ ከስ በኋላ የኢድ በዓል ይኖራል። ለዛ ጊዜ የሚሆን ግርግር ስለሚበዛ ለዚ ምትንግ ሞቢላይዜሽኑን በዛ መሰረት ጀምረናል። የጸጥታ ኃይሉም የማስፈታቸው እንዲጨምር፣ ህብረተሰቡ በዛ መንገድ እንዲተባበር እያደረግን ያለነው። በኢትዮጵያ እስካሁን 261 ሰዎች የኮሮና ቫይረስ እንደተገኘባቸውና ከእነኚህም መካከል 148ቱ አሁንም በለይቶ ማቆያ እንደሚገኙ የጤና ሚኒስቴር ዛሬ ይፋ ያደረገው መረጃ ያመለክታል። የፌዴራል መንግስት የኮሮና ቫይረስ ወረርሽኝን ስርጭት ለመከላከል ከአስፈላጊ ግብዓቶች ወጪና ገቢ ንግድ በስተቀር ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ከልክሏል። ሆኖም ከአጎራባች ሀገራት ጋር ከ1400 ኪሎ ሜትር በላይ ድንበር የሚጋራው የሶማሌ ክልል ባለው ውሱን የጸጥታ ኃይል በዋናነት አርብቶ አደር የሆኑ የክልሉ ነዋሪዎች ድንበር ዘለል እንቅስቃሴ ለመቆጣጠር የአቅሙ ውስንነት እንዳለበት ከዚህ በፊትም ሲገልጽ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ